የዛሬው የንግድና ምጣኔ ሀብት ዝግጅት በኦሮሚያ ሲካሄዱ የቆዩትና አሁንም የቀጠሉ ሰልፎች በውጪ ሀብት ፍሰት ላይ ሊኖራቸው የሚችለው ጫና ላይ ያተኩራል። አዘጋጅና አቅራቢው ሄኖክ ሰማእግዜር ከ30 ዓመታት በላይ በዓለም ባንክና በሌሎች ተቋማት ያገለገሉ የልማት ምጣኔ ሀብት ባለሙያ በእንግድነት ይዟል። ዶክተር አክሎክ ቢራራ ዘለቄታ ያለው ልማት ለማምጣት ሶስት ነገሮች ሊሟሉ ይገባል ይላሉ። አንደኛ፣ የፖለቲካ አመራሩ ድምፅ የሚሰጥ ተሳትፎን የሚያጠናክር ባለቤትነትን የሚያጠናክር ነው ወይ የሚል ጥያቄ ሁሉም አገሮች ለምሳሌ ኔፓል፣ ቬትናም፣ ቀደም ሲል ታይዋን፣ ሲንጋፖር፣ ሌሎችም ቦታዎች በአፍሪካ ውስጥ ቦትስዋና፣ ሞሪሸስ የመሳሰሉ ሀገሮች የታየንትን ነው የፖለቲካ አመራር አሳታፊነት፣ ድምፅ አስተናጋጅነት የሚል ሁለተኛው የትም አገር ቢሆን ያገዛዙ ሁኔታ የሚለየው አጎልማሽ የሆነ ፖሊሲ አለ ወይ እና ሶስተኛው፣ ከዚህ ጋር ተያይዞ የሚታየው የተቋማት ጥራት ቅልጥፍና፣ ሕዝብን አገልጋይነትና ተሳትፎን አጠናካሪነት የሚሉ ናቸው። እነዚህ በጣም መሰረታዊ የሆኑ ጥያቄዎች ናቸው። የውጭ ኢንቨስትመንትን በተለይ አሁን ላይ ቁጭ ብለን ይህን ያህል ይጎዳል ይህን ያህል አይጎዳም ለማለት መረጃ ማሰባሰብ ያስፈልጋል። ስለዚህ እሱን አናደርግም፣ ግን ልናደርግ የምንችለው እንደዚህ አይነት ሁኔታዎች፣ ተቃውሞዎች በተቀሰቀሱባቸው ሌሎች ሀገሮች ከአፍሪካም እነ ናይጄሪያም መጥቀስ እንችላለን። የህንድ ገበሬዎችን እንቅስቃሴ ማየት ይቻላል። ከሌሎች ሌሎች ሀገሮች እንዴት ተወጡት? እንዴትስ ለውጥ አመጡ? ዋናው ጥያቄ እሱ ነው እንግዲህ ፖሊሲ ያልኩበትም ዋናው ምክንያት ይሄ ነው በልምድ በሚታይበት ጊዜ እጅግ በጣም ጠቃሚ የሚሆነው የባለቤትነት ጥያቄ አለ እንዲሁ የወደቁ ሀገሮችን በላቲን አሜሪካ በተለይ ካሪቢያን መካከለኛው የደቡብ አሜሪካ ክፍል እና ሌሎች በሚታዩበት ጊዜ ባለቤትነት እጅግ በጣም ቁልፍ መሆኑን ያሳያል። ይሄ ኢንዲጂነስ ወይም ደግሞ የአገሩ ባለቤት ተጠቃሚ መሆኑ አገር አገሩ የዚህ የውጭ ኢንቨስትመንቱ ባለቤት መሆኑ፣ ለምሳሌ ማዳበሪያ ይሠራ ይባል እና ሞንሳቶ የሚባለው ድርጅት ማዳበሪያ ሊሰራ ይምጣ ይባል። ያነ ማን ነው በባለቤትነት የሚያዘው የሚለውን ጥያቄ ደቡብ ኮሪያኖች ታይዋን፣ ሲንጋፖር፣ ቦትስዋና መልሰውታል። ይኸውም ምንድን ነው የውጭ ኢንቨስትመንት በሚመጣበት ጊዜ አጋርነት ወይም ተሳትፎ እጅግ በጣም ቁልፍ ነው፣ ወሳኝ ነው የሚል ነው። ግጭት የሚፈጠርባቸውን ቦታዎች ብንወስድ ለምሳሌ እንደ ሞዛምቢክ ያለ ወይም ደግሞ ማዳጋስካር የመሳሰሉትን ሀገሮች ብናያቸው ግጭቱ የሚከሰተው ባለቤትነት ሙሉ በሙሉ የውጭ ተጠቃሚዎችና በውስጥ ያሉ የጥቂት ተጠቃሚዎች ባለቤትነት ከፍተኛው ሚና በሚይዝበት ጊዜ ነው እነዚህ ሀገሮች ያደረጉት ለምሳሌ ቦትስዋና ያደረገችው ምንድን ነው እንቁ ታመርታለች እንቁ ማምረቱ አይደለም እኮ እንቁማ የተፈጥሮ ሀብት የቦትስዋና ህዝብ ነው ነገር ግን አጠቃቀሙ ላይ ነው ዋናው ቁልፍ ደቡብ ኮሪያ ያደረገችው የአገሯን የራሷንን የውስጥ የማምረት አቅም ለማሳደግ በትምህርት ላይ እጅግ በጣም ሰፊ እና ጥልቀት ያለው ኢንቨስትመንት አደረገች። ቬትናምን ብንወስድ የእርሻ ምርቷን ለማሳደግ ስትል የእርሻ ፖሊሲውን፣ የመሬት አያያዝ ፖሊሲውን ለውጣለች። ስለዚህ የፖሊሲ ለውጥ እጅግ በጣም አስፈላጊ ነው ማለት ነው። ልክ ነው። እንግዲህ የፖሊሲ ለውጥ አስፈላጊ እንደሆነ አስቀድሞም የገለጹት ነው። እንዲያው ባጭሩ ኢትዮጵያ ምን አይነት ለውጥ ማድረግ አለባት ይላሉ? አንዳንድ ጥናቶች አድርጌያለሁ። ለምሳሌ በኢትዮጵያ ውስጥ እጅግ በጣም አሳሳቢ የሆነው የመሬት ነጠቃና ቅርሚት ጉዳይ ነው። የመሬት ባለቤት ሕዝብ ነው በሚባልበት ጊዜ ሕዝቡ ተሳትፎ አለው ማለት ነው። ስለዚህ የመሬት ባለቤትነት በሕግ ታውቆ ሕዝብ የመሬቱ ባለቤት መሆን ይኖርበታል። አንዱ የፖሊሲ ለውጥ መሆን ያለበት እንዲሁም በየስሙላ በህዝብ ስም መሬቱን እኛ መንግስት ያስተናግደዋል የሚለው አዋጣም። አሁን ያለው ቀውስ እኮ ባለቤትነቱን ማን ይዞታል የሚለው ነው። ስለዚህ ግልጽነት ባለው ኃላፊነት ባለው ተሳትፏዊ በሆነ መንገድ ፖሊሲ ለውጡ ህዝብን የሚያገለግል መሆን ይኖርበታል። እድገቱ በህዝብ የኑሮ መሻሻል ላይ መስጠት ይኖርበታል። እና ይሄ አንዱ የፖሊሲ ለውጥ አስፈላጊ ነው የምለው ለዚህ ነው። የተፈጥሮ ሀብት ብቻውን አንድ ሀገርን ሊያለም አይችልም። የተፈጥሮ ሀብቱ ለማን ያገለግላል? ለአገር ልማት ይውላል፣ ለህዝብ ህይወት መሻሻል ይውላል፣ የስራ እድሎችን ይፈጥራል የሚለው እንትን ነው በጣም አከራካሪ ሆኖ የሚታየው በኢትዮጵያ ውስጥ እኔ የማሳስበውና አደራ የምለው ይሄ መንግስት እንዲያስብበት የምፈልገው ምንድን ነው? ህዝቡ ተሳታፊ መሆን ይኖርበታል፣ ድምፁ እንዲሰማ ያስፈልጋል። ወጣቶች ፊት ለፊት የሚያዩት ምንድን ነገር ነው? አብዛኛው እኮ የሚከራከረው በኦሮሚያ የሚሞተው በጎንደር የሚሞተው እኮ ወጣቱ ትውልድ እኮ ነው። ወጣቱ ትውልድ ፊት ለፊት የሚያየው ምንድን ነው ይህ ፋክተሪ አለ ፋብሪካ አለ ይላል። ይህ እርሻ አለ ይላል። ይሄ እርሻ ግን ለኔ ምን አስገኘልኝ ብሎ ነው የሚጠይቀው። ስለዚህ ፊት ለፊት የሚታየውን ነገር ሊካድ አይችልም። ያነ የሚመረተው ነገር በባለቤትነት የያዘው ማን ነው? ከእድገቱ ጥቅም የሚያገኘው ማን ነው የሚለው የፖሊሲ ጥያቄ ነው፣ የፖለቲካ ጥያቄ ነው። ይህንን ልንወጣው መቻል ይኖርብናል። ይቻላል ደግሞ ብዬ ገምታለሁ። በጣም ነው የማመሰግነው ዶክተር አክሎግ ቢራራ እግዜር